ካናዳ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የዩናይትድ ስቴትስ መንግሥት እና የተለያዩ ዓለም አቀፍ ተቋማት በሐሰት ፕሮፖጋንዳዎች ተመርተው በኢትዮጵያ ላይ እያደረጉ ነው ያሉትን ጫና በመቃወም ተመሳሳይ ሰልፎችን በበርካታ የካናዳ ከተሞች በትላንትና ዕለት አካሂደዋል። ትላንት ከቀትር በኋላ ሰልፎቹ በመካሄድ ላይ ሳሉ ሰላማዊ ሰልፎቹን ካስተባበሩት የማህበረሰብ ድርጅቶች የአንዱን ቃል አቀባይ ካሉበት ስፍራ በስልክ አግኝተን አነጋግረናል። አሉላ ከበደ ይዞታል። ሁሉንም ኢትዮጵያውያን ወንድሞች እህቶቻችንን እንወዳለን። የሐሰት ፕሮፓጋንዳና ውንጀላዎች አሳሳች መረጃዎችን መደገፍ ትታችሁ ሁሉንም ኢትዮጵያውያን ወንድሞች እህቶቻችንን እንወዳለን። የሐሰት ፕሮፓጋንዳና ውንጀላዎች፣ አሳሳች መረጃዎችን መደገፍ ትታችሁ በእውነተኛ መረጃዎች ላይ የተመሰረተ ግንዛቤ ይኖራችሁ የሚሉ ሀሳቦች የተስተጋቡበትን መልእክት በንባብ በማሰማት ላይ ነበሩ። ከሰልፉ አስተባባሪዎች አንዱን በስልክ አግኝተን ባነጋገርናቸው ወቅት ሰለሞን ምትኩ እባላለሁ። የኢትዮ ካናዲያን ኔትወርክ አድቮኬሲ ኤን ሰፖርት ፐብሊክ ሪሌሽን ነኝ እና ካናዳ ካልጋሪ ውስጥ ደግሞ እያስተባበርኩኝ ነው ያለሁት። ለመጀመሪያ ጊዜ በታሪክ የካናዳ ከተሞች ሁሉ በአንድ ቀን ሰልፍ ያደረጉበት ቀን ነው። አሁን እዚህ የካልጋሪ እና ደግሞ በዙሪያ ያሉ ከተሞች እስከ ብሩክስ እና ሌሎችም ከተማዎች ያሉት ሁሉ ወደዚህ መጥተው የዩኤስ ኮንስሌት ቢሮ አለ እዚህ ከተማ ውስጥ። ለዩኤስ ኮንስሌት በጠዋት ደብዳቤያችንን በክብር አስገብተናል። ደብዳቤያችንን ተቀብለው ጥያቄያችን ምን እንደሆነ በደንብ አስረድተናቸዋል። ኢትዮጵያውያን እና ኢትዮጵያውያን ካናዳውያን ተሰባስባችሁ በኢትዮጵያ ጉዳይ ድምጻችሁን እያሰማችሁ መሆኑን ቀደም ሲልም በንባብ ያሰማችሁትን ተከታትለናል። ዛሬ ማለዳ ለአሜሪካ ቆንስላ በጽሁፍም የቀረበው ይሁን አሁን እናንተ አደባባይ የወጣችሁበትን እስኪ ባጭሩ ይንገሩን። ምንድን ነው ጥያቄያችሁ እውን ማድረግ የምትፈልጉት? ምክንያታችን ምንድን ነው? ሴክሬታሪ ብሊንከን ፌብሩዋሪ ሀያ ሰባት ላይ ያደረጉት ስቴትመንት አለ። እንደገና እሱን ተከትሎ ደግሞ የዩናይትድ ስቴትስ ዩኤን ሪፕሬዘንታቲቭ ያንኑ ስቴትመንት እንደገና በማጠናከር ማርች ፎር ላይ የተናገሩት አለ። ይሄ ንግግር በሙሉ የተመሰረተው ከዚህ ሚስ ኢንፎርሜሽን ወይም የሀሰት ፕሮፓጋንዳ ዘመቻ፣ ሀይለኛ ዘመቻ እየተደረገ ነው። የዛን ዘመቻ ስቴትመንት ነው ያነበቡት ሁለቱም። ስለዚህ ከአሜሪካ ጋር ያለን ግንኙነት ጤናማ እንዲሆን ከጥንት ጀምሮ መልካም ግንኙነት እንዳለን እኛ የአሜሪካ ወዳጆች እንደሆነ ነው የምናውቀው። ግን አሜሪካን በዚህ ሰዓት ላይ በዚህ በውሸት ተመስርታ የምታደርጋቸው ስቴትመንቶች፣ የምትወጣቸው አቋሞች እንደገና ዩናይትድ ኔሽንስ ሴኩሪቲ ካውንስል ማርች አስራ አንድ ላይ ደግሞ ሊወስኑ ያለውን ነገር በጣም በከፍተኛ ሁኔታ ስላሳሰበን ኢትዮጵያ የአሜሪካ ወዳጅ ናት አሜሪካ ከኢትዮጵያ ጋር በትብብር መስራት አለባት ብለን ድምፃችንን ለማሰማት ነው እኛ ያለነው። ካናዳ፣ የካናዳ መንግስት ከኢትዮጵያ ጋር በጣም በጥሩ ሁኔታ ነው እየሰራ ያለው። የአሜሪካም እንደዚያ በትክክል መሬት ላይ ያለውን እውነታ አይተው የትም ቦታ ላይ ያሉ ኢትዮጵያውያን፣ አሁን እኛ ኢትዮጵያውያን ትግራይን ሪቢልድ ለማድረግ እየተረባረብን ነው ያለነው የሰብአዊ ድጋፎችን በሙሉ እያሰባሰብን ወደ ሀገር ቤት እየላክንን ያለ ነው እና መንግስት ከሰባ በመቶ በላይ ድጋፍ እያደረገ ነው ያለው በሌለው በጀቱ ላይ እና እዛ ላይ እንዲረዱን ነው ምንፈልገው። ስለዚህ ይህንን እኛ ያልጀመርነውን ተገደን የገባንበትን የህግ ማስከበርን ሂደት ገብቷቸው ተረድተውን፣ የዚህ የሰብአዊ መብቱ ላይ እንዲረዱን ነው እየጠየቅናቸው ያለ ነው። ቀደም ብለው እንደገለጹት ተቃውሟችሁን እያሰማችሁ ያላችሁት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ብሊንከንም ሆኑ ሌሎች በተባበሩት መንግስታት የተለያዩ ተቋማት በትግራይ ጦርነቱ በተካሄደበት ወቅትም ሆነ ከዚያ በኋላ ወሲባዊ ጥቃትን ጨምሮ በዜጎች ላይ በደል እየተፈጸመ ነው የሚል ነው ኢትዮጵያን እየከሰሱ ያሉት እና ቀደም ብለው እንደገለጹልኝ የምትቃወሙት እሱን ነው ያንም መሰረት አድርገውን እነዚህ መንግስታት የኢትዮጵያ ላይ ጫና እንዲያደርጉ ያደረጋቸው መነሻ የሐሰት ነው እንድትሉ ያበቃችሁ ምንድን ነው? ማን ነው ያን ፕሮፓጋንዳ እያሰራጨ ነው ብላችሁ የምታምኑት? አሁን እነሱ የሚናገሩትና የህወት ደጋፊዎች በዚህ በሶሻል ሚዲያውን በማስ ሚዲያ ላይ ከፍተኛ ዘመቻ ላይ ነው ያሉት እና እነሱ የሚናገሩት ስቴትመንትና የዩናይትድ ስቴትስን ደግሞ በተለያዩ ያሉ ደረጃዎች የሚናገሯቸው አቋሞች አንድ አይነት እየሆኑ ነው እና እንደው ገና ደግሞ አገር ቤት ገብተው ነገሩን በተጨባጭ አይተው አስተያየቶቻቸውን ቢሰጡ የሚሰጡት አስተያየት በፖለቲካ እየተቃኘ እንጂ በደንብ በስነስርዓቱ ከሀቅ ጋር በምርምር ተደግፎ የቀረቡ አይደሉም። ስለዚህ እኛ እያደፋፈርናቸው ያለነው ኢትዮጵያ በሯን ከፍታለች፣ ለጋዜጠኞችም፣ ለሁማኒቴሪያንም ለሚረዱትም በር ከፍታለች እና ያንን ተጠቅመው አይተው ጀኒውን የሆነ አቋም እንዲወስዱ እያሳሰቡን ያለነው አሁን ያለው አቋም በኢትዮጵያውያን ዘንድ የሚደገፍ ተቀበል ነው እንዳልሆነም እንዲረዱልን ነው የፈለግነው። የትግራይ ህዝብ የራሳችን ህዝብ ነው። በምንም አይነት እንዲበደል አንፈልግም። የኢትዮጵያ መንግስት ደግሞ ያንን እንደማያደርግ በታሪክ ታይቶ በማይታወቅ መልኩ በዚህ ወቅት ኃላፊነት የሚሰማው አመራር ሆኑን በጣም በርካታ ምን አይረዱልንም ከሚለው በስተቀር መልካም። ቀደም ብለው በካናዳ የምትኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በሰሜን ኢትዮጵያ ለረሀብ የተጋለጡት ችግር የገጠማቸውን ለመርዳት የተለያዩ ሰብአዊ እርዳታዎችን እየላክን ነው፣ እያሰባሰብን ነው ብለው ነበር። እስካሁን ያደረጋችሁት ነገር ይኖር ይሆን በአጭሩ ሊነግሩን ይችላሉ? በጣም ጥሩ አመሰግናለሁ። አሉላ ኢክናስ የሚባለው ኢትዮ ካናዲያን ኔትወርክ ፎር አድቮኬሲ ን ሰፖርት ይሄ አደጋው ከደረሰ በኋላ የተቋቋመ ድርጅት ነው። ከሶስት ሚሊዮን በካናዳ ገንዘብ የሚደርስ የህክምና መገልገያዎች ወደ ሀገር ቤት ልከናል። ግማሽ ደግሞ በመንገድ ላይ ያለዋሉ። እንደገና ደግሞ ወገኖች ሁሉ ተረባርበው በአጭር ጊዜ ውስጥ ከሁለት መቶ ሺህ የካናዳ ብር ወደ ኢትዮጵያ ስንት እንደሚሆን አላውቅም፣ ያን ያህል ሬዛ አድርገን የላክን ነው ያለ ነው። የኢትዮጵያውያን ጉዳይ በተለይ ትግራይ ላይ የደረሰውን ነገር ከልባችን የሚጠፋ አይደለም። ህዝቡ የሚችለው ያ የተረባረብን ነው ያለ ነው። መልካም ዶክተር ሰለሞን አመሰግናለሁ፣ ለጊዜው። እግዜር ይስጥልኝ። ሻሉላ አመሰግናለሁ። ኢትዮጵያ ወርክ ኦን Ethiopia needs to be respected as a sovereign country. Yeah. Yeah. Yeah. Yeah. Yeah. Yeah. Yeah. Yeah. አድማጮች በሌላ ተያያዥ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትናንትናው ዕለት ከዩናይት ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ፊት ቀርበው ስለ ኢትዮጵያ ጉዳይ በተጠየቁበት ወቅት የዘር ማጽዳት ድርጊት ያሉትን ባወገዙበት ቃል ጠቅላይ ሚኒስትር አብይ የኖቤል ሽልማት የተቀበሉ አነቃቂ መሪ ነበሩ፣ አሁንም በትግራይ ሕዝባቸው የሚያስፈልገውንና የሚገባውን ጥበቃ እንዲያገኝ ማረጋገጥ አለባቸው ሲሉ መልሰዋል።